አቶ አቡላ አግዋ በሲድኒ የኢትዮጵያ ማህበረሰብ ኮቪድ-19 ድጋፍ አሰባሳቢ ግብረ ኃይል ሰብሳቢ፣ በሲድኒ የአማኑኤል ወንጌላዊት ቤተ ክርስቲያን አገልጋይ ወጋየሁ ወንድሙ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ዲያቆን ሚኒሊክ ኃይለ ማርያም። እንደሚታወቀው ኮሮና ቫይረስ በመላው ዓለም ተዛምቶ ነው ያለው። ወረርሽኙ በተለይም በታዳጊ ሀገሮች ውስጥ አንዱም በኢትዮጵያ የሚያደርሰው የጤናም ሆነ የኢኮኖሚ ቀውስ ከባድ እንደሚሆን ይጠበቃል። ከአሁኑም ቁጥሩ እየጨመረ ነው ያለውና በዛ እገዛ ለማድረግ ተሰባስበው ካሉት የማህበረሰብ አካላት ውስጥ አንዱ በኒውሳውዝ ዌልስ የምትገኙ እናንተ ያላችሁበት ኮሚቴ ነውና በቅድሚያ ዲያቆን ሚኒሊክ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ደብረጽዮን ቅዱስ ማርያም በኩል የእናንተ አስተዋጽኦ ምንድን ነው? ለድጋፍ ውስጥ የተነሳሳችሁበት አላማ እስከምን ድረስ የሚደርስ እገዛ ለማድረግ ነው? በቅድሚያ ይህን እድል ለሰጠን ለወንድማችን ካሳሁን በጣም እናመሰግናለን። እግዚአብሔር ይስጥልን። መጽሐፉ እንደሚለው እንግዲህ ወንድም፣ እህት፣ ወገን ማንም ያው በእግዚአብሔር አምሳል እና አሪያ የተሰራ የሰው ልጅ በሚጎዳበት በሚቸገርበት ሰዓት ያው ከጎኑ የመቆም ኃላፊነት የማንም የሰው ልጅም ቢሆን የክርስቲያኖች ትልቁ መንፈሳዊ ግዴታ እንደመሆኑ መጠን ቤተክርስቲያናችንም ይህን በማሰብ ለወገኖቻችን ከፍተኛ እልቂት ከመድረሱ በፊት እንዲጠነቀቁ የበኩላችንን ለማድረግ ከማሰብ ነው። ይህን ሀሳብ ወንድሞችና እህቶች ሲያመጡ እኛም አብረን ለመካፈል መንፈሳዊ ግዴታችን ስለሆነ የእኛንም ድርሻ ለመወጣት ያህል ነው። እዚህ አገልግሎት ላይ ለመሳተፍ የፈቀድ ነው። አገልጋይ ወጋየውስ፣ በሲድኒ የአማኑኤል ወንጌላዊት ቤተ ክርስቲያን በኩል ምን አይነት ድጋፍ ለመቸር ነው የተነሳሳችሁት? ወንድሜ ካሳሁን እግዚአብሔር ይባርክ ይሄን እድል ስለሰጠህን። እንግዲህ እንደሚታወቀው በዓለም ደረጃ የመጣው የኮሮና ቫይረስ ወይም ኮቪድ ናይንቲን በተመለከተ አገራችን ከብዙ ነገር አንጻር ይሄ ነገር እየተስፋፋ ከሄደ ጉዳቱ የከፋ ስለሚሆን እንደገናም ደግሞ ቤተክርስቲያን ደስ ከሚላችሁ ጋራ ደስ ሲበላችሁ ከሚያዝኑ ጋራ አብራችሁ እዘኑ ወይም አልቅሱ ይላል እና ችግራቸውን ለመካፈል አስበን ይህ ጥሪ በደረሰን ጊዜ ያለምንም አንገራገር በቀጥታ ይህንን ነገር በምንችለው ሁሉ ለመሳተፍ ፈቃደኛ ሆነን ህዝባችንን አስተባብረን የምንችለውን ሁሉ አሁን ለመጀመሪያ ጊዜ የገንዘብ ድጋፍ ነው እየተደረገ ያለው። የምንችለውን ሁሉ እያደረግን እንገኛለን። ምናልባት ቀጣይነት የሚኖረው የማቴሪያልም፣ ሌላም ሌላም የሚያስፈልገውን ሁሉ ለመርዳት በዝግጅት ላይ ነን። ህዝቡን እየቀሰቀስንን ያለ ነው ማለት ነው። አቶ አጓስ በግብረ ኃይሉ በኩል ምን አይነት እንቅስቃሴዎች ናቸው እየተከናወኑ ያሉት በአሁኑ ወቅት? ካሳውን በጣም አመሰግናለሁ። ድርጅታችን የኢትዮጵያ ህብረ ብሔራዊ ሰብአዊ መብት ድርጅት በተለይ ከሰብአዊ መብት አኳያ ይህን ጉዳይ እናይተው ተቀምጠን ስብሰባ አድርገን በመጨረሻ ላይ ሌሎች ኢትዮጵያውያን እናሳትፍ በምል ምክንያት ሌሎች ኢትዮጵያውያንም ጨምረን ስብሰባ አድርገን በተለይ የሃይማኖት መሪዎች ባሉበት እና በመጨረሻ ይህ ግብረ ኃይል እንዲቋቋም ተደረገ። የዚህ ግብረ ኃይል ዋና ተልእኮ እና ዋና ዓላማ አንደኛ በሀገራችን የደረሰው ያለው የኮሮና ቫይረስ ለመከላከል እና ከሕዝባችን ጎን ተሰልፈን ማድረግ የሚገባን ነገር ለማድረግ እንድንችል ጭምር ነበር። በዚህ መሰረት እንግዲህ ጥሪው በተላለፈው መሰረት ሰርኩሌት በተደረገው ፍላየር መሰረት እስካሁን በጣም ከፍተኛ የሆነ ድጋፍ ከሕዝብ ደርሶናል። በግብረ ኃይሉ ስም ከፍተኛ ምስጋና ላቀርብ ይፈቅድልኝ። ምክንያቱም በዚህ በአጭር ጊዜ ውስጥ ከአስር ሺህ በላይ አውስትራሊያን ዶላር ለማሰባሰብ ተችሏል። ይህ እንግዲህ የሚያሳየው ምን ያክል ህዝቡ ዝግጁ እንደሆነ እና ምን ያክል ህዝቡ አገር ቤት ላለው እየተሰቃየ ያለው ማህበረሰባችን ምላሽ ለመስጠት ያለው ዝግጁነት የሚያረጋግጥ ጉዳይ እንደሆነ ነው። እና በዚህ ምክንያት እንግዲህ ያው ስራዎች የተከናወኑ ናቸው። በሁለተኛ ደረጃ እንግዲህ ያሰብነው ከገንዘብ አሰባሰብ ቀጥሎ በተለይ ኮቪድ ከአስራ ዘጠኝ ለመከላከል በሚያስችሉ ማቴሪያል ወይንም ደግሞ ግብዓቶች ላይ ድጋፍ ለማሰባሰብ አስበናል እና እሱ ደግሞ በሚቀጥለው ጊዜ የምናሳውቅ ጉዳይ ይሆናል ማለት ነው። ስለዚህ ባቸው በተለይ በተለይ በአሁኑ ሰዓት የኢትዮጵያ ማህበረሰብ እና ትውልደ ኢትዮጵያውያን የሆኑት ያደረጉት ተሳትፎ እና የገንዘብ ልገሳ እጅግ በጣም የሚበረታታ ጉዳይ ነው እና በጣም ከፍተኛ ምስጋና ላቅርብ እወዳለሁ ነው። ዲያቆን ሚኒሊክስ በእናንተ በኩል በደብረ ጽዮን ቅዱስ ማርያም ቤተ ክርስቲያን በኩል እስካሁን ምን አይነት አስተዋጽኦዎች ተደርገዋል? ከዛ ባሻገርስ በዚሁ አጋጣሚ ለእርሶ ደብርም ሆነ እዚህ በመላው ኒው ሳውዝ ዌልስ ስለሚኖሩ ኢትዮጵያውያን አውስትራሊያውያን ማህበረሰብ አባላት ሊያስተላልፉት የሚሹት መልእክት ምን ይሆናል? እስካሁን እንግዲህ ያው በእኛ ቤተ ክርስቲያን በኩል ያሉት አንዳንድ ወንድሞች እንግዲህ መልእክቱን እንግዲህ በሶሻል ሚዲያ በመበተን በርካታ አባላቶቻችን በመርዳት ላይ ይገኛሉ እንደምታውቁት ቤተ ክርስቲያን አገልግሎት አትሰጥም በአካል በኦንላይን ነው አገልግሎት የምትሰጠው ያ ምናልባት ትንሽ ችግር ፈጥሮ ምናምን ያው በርካታ ሰዎችን በአካል ለማግኘት ከዛ ውጪ ህብረተሰባችን የሚችለውን የአቅሙን እየረዳ እንዳለ ምናልባት ያው ወንድሜ እንደገለጸ አቡላ አቡላ ሊያገኘው ይችላል እና ጠቅላላ የስንት አባላት እንደረዱ እና በርካቶች ግን እየረዱ እንደሆነ እና እኛም ያው ላልሰሙት በቫይበርም በፌስቡክም እያሳወቅን እንገኛለን። እንግዲህ እርዳታው በዚህ መልኩ እየቀጠለ ነው ማለት ይቻላል። ሀገራችን ሁኔታ ያው ሁላችሁም እንደተናገራችሁት ከዚህ በፊት ኮቪድ ናይንቲ በጣም አስቸጋሪ እና በጣም ውስብስብ በሽታ ስለሆነ በቀላሉ ሰዎች ጉዳቱን አገራችን ላይ በተለይ ኢትዮጵያ ላይ ግንዛቤው ስላጠረ ግንዛቤውን የሚያገኙበት ከተማ ውጭ በጣም አስቸጋሪ ስለሆነ ሰዎች በተቻለ መጠን ምን ያህል የሰው ልጅን እየጎዳ እንደሆነ እንዲረዱት። ያው መንግስትም የሚያደርገው እንቅስቃሴ ጥሩ ነው እና እኛ መርዳት የምንችለውም ያው ቤተክርስቲያንም በግዚዮታ በጸሎት በጩኸት እንግዲህ እግዚአብሔር እንዲታረቀን በጎ ነገርን ለህብረተሰባችን ለሀገራችን እንደውም ብሎም ለዓለም እንዲያመጣልን ያው ቤተክርስቲያን ከፍተኛ ሱባኤ ላይ ናት። ቤተ ክህነትም የጸሎት ትልቅ አዋጅ አውጀዋል በሰሞኑን። ይህንን ወረርሽኝ እግዚአብሔር በፈቀደ ሰዓት እንደሚያስወግድልን ተስፋ እናደርጋለን እና እዚህም ያለ ነው ማለት ምዕመኑ ራሱን በመጠበቅ በጥንቃቄና እንደገና ደግሞ እምነቱንም ከእግዚአብሔር ጋር ያለውን ሕይወት ጉዞ በንስሐ ራሱን እየመረመረ እንዲጓዝ አባቶች ያስተላልፋሉ። እና ሰው በሁለት ነገር ነው ያለው ማለት ይችላለሁ። አንድም ራሱን እየተመለከተ በንስሐ ሕይወቱን እየመራ በጸሎት አባቶች የሚሰጡትን ቃለ ምዕዳን እየተካፈለ፣ እንደገና ደግሞ መንግስትም የሚያስተላልፈውን ያው የጥንቃቄ ሐኪሞቹ ዶክተሮች የሚያስተላልፉትን ትዕዛዝም እየጠበቀ ነው ያለውን እላለን። እና አገራችንም በዚህ መልኩ እንዲቀጥል ነው ምኞታችን ለማለት ነው። አመሰግናለሁ። አገልጋይ ወጋየሁስ በሲድኒ የአማኑኤል ወንጌላዊት ቤተ ክርስቲያን በኩል ምን አይነት ድጋፍ እንቅስቃሴዎች የተደረጉ ነው? በዚህ አጋጣሚ ስለእርሶ የቤተ ክርስቲያን አባላትም ሆነ በመላው ኒው ሳውዝ ዊልስ ስላሉ የኢትዮጵያ ማህበረሰብ አባላት መልእክቶ ምን ይሆናል? እግዚአብሔር ይስጥልኝ። እንደሚታወቀው ይህ ጉዳይ በዓለም ደረጃ የታወቀና ትንሽ ከበድ ያለ ነው። ነገር ግን ለእግዚአብሔር ሁሉም ነገር ቀላል ነውና ለሰው ማይቻል ለእግዚአብሔር ይቻላል ይላል እና ከኛ የሚጠበቀው ምንድን ነው? አሁን ህዝባችን አብዛኛው እየተሳተፈ ገንዘብ እያዋጣ ነው ያለው እኛ ቀደም ብለን እንዳውም ህዝቡ በጸሎት ላይ ነው ያለው። እንግዲህ እንደዚህ አይነት ነገር ሲከሰት ወደ እግዚአብሔር ፊት ነው ህዝቡን ይዘን የምንቀርበውና ህዝቡ በተለያየ መልኩ እግዚአብሔር ፊት እየጸለየ ያለበት ሁኔታ ነው ሁላችንም። እና እንግዲህ ቀጣውን ምናልባት በምንጠየቀው ነገር ሁሉ ለመሳተፍ ህዝቡን እያሳሰብን እየተዘጋጀን እንገኛለን። ሌላው ማለት የምፈልገው ወንድሜ አሁን እንደተናገረው ጸሎታችን እንዳለ ሆኖ ነገር ግን መንግስትም ሆነ የጤና ባለሙያዎች የሚሰጡንን መመሪያ አክብረን ራሳችንንም ህዝባችንንም ለመታደግ መታዘዝ እንዳለብን መታዘዝ አስፈላጊ እንደሆነ ለሁሉም አሳስባለሁኝ። እንግዲህ በዓለም ዙሪያ ይህንን የሚሰሙ ወገኖች በሙሉ እጃቸውን እንዲዘረጉ ማሳሰብ እፈልጋለሁ። በተረፈ እንግዲህ ሁላችንም በእግዚአብሔር ፊት ስንሆን እግዚአብሔር ይህንን ነገር እንደሚያነሳው እናምናለን። ሁላችንም በያለንበት እየጸለይን የሚጠበቅብንን ሁሉ እያደረግን እንቀጥላለን ማለት ነው። ነገሩ እስከሚያልቅ ድረስ ጌታ ይባርክ። ቶ ቡላስ፣ በእናንተ በኩል ግብረ ኃይሉ ካሁን በተቻላቸውን ያክል ገዛ ያደረጉትን ቀደም ሲል ምስጋና አቅርበዋል። ለማድረግ ፈቃደኛ ሆነው እንደዚሁም ደግሞ ገና ጉዳዩንም ላልሰሙ ሰዎችስ ማበረታቻ ቃሎ ምን ይሆናል? በጣም አመሰግናለሁ ካሳሁን እንግዲህ ምንድን ነው እርግጥ በጣም ፈታኝ ወቅት ውስጥ እንዳለን ሁላችን እናውቃለን። ይህ ደግሞ በጣም አስቸጋሪ ወቅት እንደሆነም ይታያል። ምክንያቱም የተወሰኑ ሰዎች ከስራም የወጡ አሉ። በሁለተኛ ደረጃ ደግሞ የመንቀሳቀስ እና ሌላም ሌላም ችግር ባለበት ሀገር ውስጥ ነው ያለ ነው ዓለም ውስጥ ነው ያለ ነው በአጠቃላይ ነገር ግን የኮቪድ አስራ ዘጠኝ የድጋፍ አሰባሳቢ ኮሚቴ ማስተላለፍ የሚፈልገው ምልክት ምንድን ነው? በተለይ እስካሁን እጃቸውን ላልዘረ ላልዘረጉት ሰዎች እንግዲህ በዚሁ አጋጣሚ ተጠቅመን በተለይ ደግሞ ምናልባት በተለያዩ ምክንያቶች ጊዜ ያላገኙ ሰዎች ሊኖሩ ስለሚችሉ በተለይ ባለው አጋጣሚ ተጠቅመን እስካሁን ገንዘብ ያልሰጠንን ያልሰጠን ወንድሞቻችንና እይቶቻችን በተቻላችሁ መጠን በኢምባሲ በኢትዮጵያን ኢምባሲ በኩል በተከሰተው አካውንት ቢኤስቢ ዜሮ ስድስት ሁለት ዘጠኝ ዜሮ ሁለት ይደግማለሁ። ቢኤስቢ ዜሮ ስድስት ሁለት ዘጠኝ ዜሮ ሁለት አካውንት ነምበር አንድ ዜሮ ሶስት ስድስት ስምንት ስምንት ስምንት ዜሮ ይደግማለሁ። አንድ ዜሮ ሶስት ስድስት ስምንት ስምንት ስምንት ዜሮ አቅማችሁ በፈቀደ መጠን የምታደርጉት ሁሉ እንድታደርጉ ጥሪን ለማቅረብ እወዳለሁ። በዚህ አጋጣሚ ደግሞ በተለይ ድርጅቶች የኢትዮጵያ ድርጅቶች አሉ፣ በሲድኒ የተለያዩ ማህበራትም አሉ፣ እስካሁን ድጋፍ እየሰጡም አሉ የጀመሩት ነገር ግን እስካሁን ድጋፋቸው ያልሰጡት ድርጅቶች እና የኢትዮጵያ ማህበራት የንግድ ተቋማትም ጭምር። በተለይ አቅማችሁ በፈቀደ መጠን ቅድም በጠቀስኩት አካውንት ነምበር እንደ አቅማችሁ ማድረግ የሚችሉ ነገር ለህዝባችን ህይወት የማዳን ተግባር ላይ ድርሻችሁ እንድትወጡ ጭምር በታላቅ ትህትና ይጠይቃለሁ። እስካሁን ድረስ የተደረገው ስራ በጣም የሚያበረታታ ነው። ይህ ደግሞ የሚያሳየው በተለይ በውጭ ሀገር የምንገኝ ኢትዮጵያውያን ለህዝባችን፣ ለሀገራችን እና በተለይ ደግሞ በህዝባችን ላይ የደረሰው አደጋ ለመድረስ ዝግጁ መሆናችን እና ምን ያክልም ደግሞ ከህዝባችን ጋር የህዝባችን ችግር በጋራ የምንጋራ መሆናችን የሚያሳይ ተግባር ስላደረጋችሁ እጅግ በጣም እናመሰግናለን። በሁለተኛ ደረጃ ደግሞ ኮሚቴው ራሱ በተለይ አስተባባሪ ኮሚቴው እየሰራ ያለው ስራ ቀላል ስራ አይደለም። ካላቸው መደበኛ ስራ፣ ካላቸው የቤተሰብ ጉዳይ፣ ካላቸው ደግሞ ሌሎችም ሌሎችም ተደራራቢ ስራዎች እነዚህ ስራ ትኩረት በመስጠት ሊጠቀን እየደወሉ ሊጠቀን አፕዴት እየሰጡ ምን ያክል ገንዘብ እንደተሰባሰበ በሶሻል ሚዲያ አፕዴት እያደረጉ አንዳንድ ስብሰባዎችም ደግሞ በማድረግ ስትራቴጂ በመነደፍ በኩል እየሰሩት ያለው ስራ ቀላል ስላልሆነ በተለይ ደግሞ ለዚህ ግብረ ኃይል ስም ያለኝ ምስጋና እና አድናቆት ላቀርብ ይወዳል ነው። ጀነራሊ ስራው እየተሰራ ነው። በስራውም ደግሞ ደስተኞች ነን። ስለዚህ አይ ቲንክ ብዙ መስራት እንደምንችል ነው የሚያረጋግጠው። ሌላው የሰብአዊ መብት ጉዳይ ነው። ምክንያቱም ሌላው እንኳን ቢቀር በአሁኑ ሰዓት በተለይ በሰብአዊና ሕይወትን የማዳን ተግባር የፖለቲካ ጉዳይ አይደለም። የተለያየ የፖለቲካ አመለካከት ሊኖረን ይችላል። ነገር ግን ይህ የሀገር የማዳን ጥያቄ ስለሆነ ሕዝብን የማዳን ጥያቄ ስለሆነ በዚህ ደረጃ በተለይ እስካሁን ድረስ ኢትዮጵያውያን ያሳዩት ተሳትፎ በጣም የሚደነቅ ነው እና ለሁሉም በጣም ቴንኪው ለማለት ነው የሚፈልገው። አመሰግናለሁ። መልካም። አቶ አቡላ አግዋ፣ በሲድኒ የኢትዮጵያ ማህበረሰብ የኮቪድ-19 ድጋፍ አሰባሳቢ ግብረ ኃይል ሰብሳቢ፣ በሲድኒ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደብረ ጽዮን ቅድስት ማርያም ዲያቆን ሚኒሊክ ኃይለ ማርያም፣ በሲድኒ የአማኑኤል ወንጌላዊት ቤተ ክርስቲያን አገልጋይ ወጋየሁ ወንድሙ፣ ስለ ቃለ ምልልሱ እናመሰግናለን። በጣም እናመሰግናለን። እግዚአብሔር ይስጠለን። በጣም እናመሰግናለን። ጊዜ ይስጥልን። እኔም አመሰግናለሁ። ከማህበረሰብ ለማህበረሰብ።